በኦሮሚያና በአማራ ክልሎች ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት ተጠርጥረው ተይዘው ከነበሩ አብዛኞቹ ወጣት ታሳሪዎችን የኢትዮጵያ መንግሥት ከትናንት በስቲያ ለቋል። ከእስር የተፈቱት በስድስት ጥራዝ የታተመና የፖለቲካና ምጣኔ ሀብት ይዘት ያለው ሰነድ ላይ ሥልጠና ተሰጥቷቸው በመንግሥቱ አባባል ተሃድሶ ወስደው ወጥተዋል። ለመሆኑ ተሃድሶ ምንድን ነው? የሰነዱ ይዘትስ ምን ይመስላል? ታስረው ከተፈቱት መካከል አነጋግሮ ሄኖክ ሰማግዜር የሚከተለውን ይዟል። በዚህ ሳምንት ከስር ከተፈቱት 4800 ሰዎች በሀገሪቱ ተፈጥሮ ከነበረው አለመረጋጋት ጋር በተያያዘ በሁከት የተጠረጠሩ በጦላይ በብር ሸለቆና የጦር ሰፈሮች እንደዚሁም የማጎሪያ ጣቢያዎች ታስረው የሬዮት ዓለም ሥልጠና የወሰዱ ሰዎች ናቸው። ለደህንነታቸው በመስጋት ድምፃቸው እንዳይቀረጽ የጠየቁ ተፈቺዎችም ሆኑ በሕገ መንግስቱ የተረጋገጠው መብታችን በሰላማዊ መንገድ እንድንጠቀም ከአሳሪዎቻችን ከአሰልጣኞቻችን፣ እንደዚሁም ከጠቅላይ ሚኒስትር ኃይለማርያም ደሳለኝ ንግግር በመረዳቴ ሁኔታውን ለማስረዳት ዝግጁ ነን ያለው በፈቃዱ ኃይሉ ነው። የዞን ዘጠኝ የጦማር ጸሐፊዎች መካከል አንዱ የሆነው በፈቃዱ አስቀድሞ ለአንድ ዓመት ከመንፈቅ ያህል በዚህ ሳምንት እስኪፈታ ድረስ ደግሞ ለአርባ ቀናት በቁጥጥር ስር ውሎ ተፈቷል። በፈቃዱ ለአሜሪካ ድምፅ ሬዲዮ በሰጠው ቃለ መጠይቅ የአስቸኳይ ጊዜ አዋጁን ተችታል በሚል መታሰሩን አስታውሶ አሁንም ከመገናኛ ብዙሃን ጋር የሚነጋገረው ሕገ መንግስታዊ መብቱ በመሆኑና ይሄ መብት የተከለከለ አለመሆኑን ከተለያዩ የመንግስት ባለሥልጣናት እንደዚሁም ከጠቅላይ ሚኒስትሩ ጨምሮ ሲነገር በመቆየቱ እንደሆነ ያስረዳል። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ በዚህ ሳምንት የተናገሩትን እናሰማችው። መቼም ቢሆን ነገ ወደ ቤታችሁም ስትመለሱ ጥያቄ አይኖራችሁም ማለት አይደለም። ጥያቄ ይኖራችኋል። ከመንግስትም ሆነ ከመንግስት አመራሮች ጋር በሀሳብ ላትስማሙ ትችላላችሁ። ይሄ መብታችሁ ነው። ይሄን መብታችሁን ማንም ሊከለክላችሁ አይችልም። ህገ መንግስቱ ያጎናጸፈላችሁ መብት ነው። ስለዚህ ነገም ቢሆን ጥያቄ ካላችሁ ጥያቄያችሁን በሰላማዊ መንገድ እና በሰለጠነ መንገድ በህገ መንግስታዊ መሰረት ማቅረብ መብታችሁ ነው። ስለዚህ የሚከለከለው ነገር ቢኖር በአመፅ፣ በሁከት፣ በጉልበት ጥያቄን ማቅረብና ማስመለስ መሞከር ዋጋ ያስከፍላል። ጠቅላይ ሚኒስትሩ በተሃድሶ እንደተፈቱ በመንግስት የተገለጸው ግለሰቦች ስህተታቸውን መግለጻቸውን አስታውሰው በመንግስታቸው የተሰሩ ስህተቶችንም ዘርዝረዋል። ለመሆኑ ተሃድሶ ምንድን ነው? ይዘቱስ በዚህ ሳምንት በዚህ ሂደት አልፎ የተፈታው በፈቃዱ ኃይሉን ጠይቄዋለሁ። ታድሶ ያሉት በስድስት ሞጅሎች የተዘጋጀ ትምህርት ነበረና ያንን ትምህርት ነው ታድሶ ያሉት። ትምህርቱ ፖለቲካዊ ይዘት ያላቸው ትችቶች ናቸው እና በተለይ በወቅቱ በአም በዚህ ወቅት አስቸኳይ ጊዜ አዋጁ እንዲታወጭ መንስኤ የሆነውን የሕዝባዊ አመፅ አስመልክቶ ነው እንትን ያሉት እና፣ የመጀመሪያው ሞጁል አይደገምም የሚል ነው። ኢትዮጵያ ከእድገቷ ጋር የሚመጣጠን አመፅ አልገጠም አደለም የገጠማት እና አይገባትም የሚል ይዘት ያለው ነው። ስለዚህ መደገም የለበትም የሚል ጽንሰ ሀሳብ ያለው ነው። በዛ በኋላ የቀለማ ቤት የሚልም አለ። እንዲሁም ይሁ ሊበራሎች ናቸው፣ አገራችን ውስጥ ያለውን ስታዊ ድክመታችንን ተገን አድርገው እንዲህ አይነት ነገር እያደረጉብን ያሉት የውጭ ጥላቶቻችን ነው የሚል ነው። የሚኛውም የወቅቱ አመት እንዲሆን ከዛ በለየ ነገር አይደለም። የሚች የህዝብ አጀንዳ ቀምተው ወደዛ የቀየሩት የሚል ጽሶ ሀሳብ ያለው ነው። ከዛ በኋላ ያሉት አንዳንድ የኢትዮጵያ የኢትዮጵያ ታሪክ ውስጥ አንዳንድ ጉዳዮች የሚል ነው። እሱም ከቀዳማዊ ኃይለሥላሴ ጊዜ ጀምሮ ያለውን ታሪክ ነው የኢትዮጵያን ታሪክ ነው የሚያነሳው እና ያን ጊዜ እና በደርጉ ጊዜ የነበሩትን የተለቤተሰቦች እንዲሁም የሃይማኖት አቻጫልን እና የብሔረሰቦች መብት ለመከበር የኛው ስርዓት ቀርፏል የሚል ያለው ነገር ነው። ከዛ በኋላ ቀጥሎ ያለው መቼ ጊዜ የኢትዮጵያ አዳሴ ነው የሚል ሰነድ ነው። የኢትዮጵያ ዘገበች ያለችው የኢኮኖሚ ዕድገት ዘግብና ደህንነት በመውጣት በተለይ የሊበራሎችን ጫና የምናመልጥበት እድል አለ ምናምን የሚል አይነት ይዘት ያለው ነው። የመጨረሻው የወጣቱ ሚና በሀገር ግንባታ ላይ የሚል ነው። ያው ወጣቱ አግባቡ ካልተገነባ እና መረጃ ካልመረመረ ለአመፅ እና ለተለያዩ ነገሮች ሰለባ ሊሆን ይችላል የሚል ነው በአብዛኛው። ስለዚህ በአግባቡ መዋል አለበት ነው፣ መረጃ ሳይመረምር መቀበል የለበትም የሚል ነው። የመጀመሪያዎቹን ሁለቱ ስልጠናውን ይሰጡን የነበሩት እያነበቡልን ከፌዴራል ፖሊስ የመጡ መኮንኖች ናቸው። ከፌዴራል ፖሊስ የነበሩት ከዛ እኛ ጥያቄዎቻችን እንሰጣለን። ጥያቄዎቹ ቀጥታ ፋክስ ይደረጋሉ ለኮማንድ ፖስት ተብለናል እና መንግስት እንመረምራቸዋለን ነው። ከዛ በኋላ የሀይል መድረክ የሚባል አለ። እያንዳንዱ ሞጅን ሲያልቅ የመጨረሻ መዝጊያ ነው እና በውይይቱ ወቅት ያነሳናቸው ጥያቄዎች አዋቂ በሚባሉ ሰዎች ይመለሳሉ ማለት ነው። ከዛ በኋላ ያሉትን አራቱ ሞጅኖች ግን በተለይ መፈራራት ስለነበረ ነው ይመስለኛል እነዛ መኮንኖችን በሚያወያዩ ሰዓት ላይ ሰው የፈራ ሰባ እያደረሰ ስለሆነ ሙሉ አስተያየቱ ስለማይሰጥ በሚል እርስ በርሳችን ራሳችን ወገኖችን እያነበብን ራሳችን እንድንለያ እና ጥያቄዎቻችንን እንዲሁም አስተያየቶቻችንን እንድናቀርብ ተሰቶን ነበር እና ያው እያነበብም ያለንን ጥያቄዎች ለሚ ሰተናል ግን ያው ሁሉንም ማለት አይቻልም። ምክንያቱም አብዛኛው ሰው በጣም ደንግጦ እና አፈርቶ ነበረ። ስለ ፍራቻ ስትነግረኝ ነበረ። የእስር ቤት ይዞታው ላይ ታሳሪዎች እንዲፈሩ የሚያደርጓቸው ምክንያቶች ነበሩ። በአንተ ላይ የደረሱ በሌሎችም ታሳሪዎች ላይ የደረሱ የኃይል ጥቃቶች ነበሩ። የጭካኔ ይዞታ ነበረ። በእስር ቤት በነበራችሁበት ጊዜ በተለይ ከአዲስ አበባ የሄድነው ሁለት መቶ አርባ ሶስት ሰዎች ነን። እኛ ከሄድን በኋላ አብዛኛው ነገር ቆሟል። በተለይ ጉዳት ያለባቸውም እዛው ያሳዩም ከእንደገና እንዲሁ ምርመራም የሚደረግበታል ተብሎ ለማመልከቻ ፎርም እንዲሞሉ የተደረጉ አሉ። እነሱ ነገሮች የተፈጸሙት ከመስከረም ሀያ ዘጠኝ ጀምሮ እዛ የቆዩ ልጆች አሉ። ዘጠኝ መቶ ሰላሳ ሶስቱ ከመስከረም ሀያ ዘጠኝ ጀምሮ እዛ የቆዩ ናቸው። ልክ እኛ ስንሄድ ህዳር ዘጠኝ ነው እኛ እዛ የደረስ ነው። እዛ ስንደርስ ነው ተሀድሶውን ከኛ ጋር አብረው መቀበል የጀመሩት ማለት ነው። ስለዚህ እነሱ ከተለያዩ ከሰበታ፣ ከአለም ገና፣ ማዳማ እና ሌሎችም አካባቢዎች የመጡ ናቸው። ምርመራም የተደረገባቸው እዛው ስለሆነ ነው እነሱ እንትን ያሉት እና አርባ ቀኑን ያሳለፉት በባዶ እግራቸው እየተንቀሳቀሱ ነው። ሰብአዊ መብታቸውም ተከብሯል ለማለት የሚያስችል ምንም ነገር የለም። እኔ ከሰማሁት አብዛኞቹ ልጆች ከነገሩኝ፣ እኔ ያነጋገርኳቸው ልጆች ከነገሩኝ ነገር መረዳት የምንችለው እሱን ነው። የነበረው ባቸው ተጽዕኖ በጣም ከባድ ነበር። እኛም የነበረንበት ሁኔታ ሪላክስድ የሆነ ነው ሳይሆን ከሰብአዊ መብት አንጻር ቢያንስ አካላችን ላይ ጉዳት ሊያደርስ የሚችል ነገር አልደረሰብንም ብዬ ነው። እንግዲህ በዚህ ሳምንት ወደ አምስት ሺህ የሚሆኑ ሰዎች በተለቀቁ ጊዜ በ መንግስት መገናኛ ብዙኃንም ተመልክተናል። ፎቶግራፎችንም አይተናል። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በተገኙበት በወታደር ማሰልጠኛ ጣቢያ ጸጉራቸውን ተላጭተው በሰፊ ሜዳ ላይ አፈር ላይ ተቀምጠው የሚያዳምጡ ሰዎች ነጭ ቲሸርት ለብሰው አይደገምም የሚል ጽሑፍ ያለበት በርካታ የፖለቲካ ተቃዋሚዎች ይሄ ሁኔታ የዜጎቹን የህገ መንግስት መብት የጣሰ ነው በማለት ሲተቹ ቆይተዋል። ጠቅላይ ሚኒስትሩ ደግሞ ጥያቄ ማቅረብ መብት ነው፣ በአመፅ በእውቀትና በጉልበት ጥያቄ ማቅረብ ግን ዋጋ ያስከፍላል ሲሉ ተናግረዋል። እንደው በአጠቃላይ ይህን ሁኔታ እናንተም ከስር የተለቀቃችሁበት ሁኔታ ተመሳሳይ ነው። እኛ እንግዲህ አሁን እኛ ጋር አንድ ሽመት ሰማኒያ ሰው ነው የነበረው። ከዛ እኛም ተመሳሳይ በአማርኛ አይደገምም፣ በእንግሊዝኛ ራሂም ቤቡ እንደቢያሙ ረ እንደቢያሙ የሚል የተጻፈበት ተመሳሳይ ትርጉም ያለው ቲሸርት ግን ማለት ቲሸርቱ ሲቀርብ ምንም ሄዚቴት አላደርግንም እና እንደውም አዲስ አበባ ነው፣ ዝም ብላችሁ ተስማምታችሁ ለበሳችሁ ምናምን ሲባል ያለ እንጂ አላሰብነውም ይመስለኛል። እዛ የተለያዩ ጭንቀቶች ስለነበሩብን እኛ ሀሳባችን የነበረው ወደ አዲስ አበባ መምጣት ነው በመሰረቱ። አብዛኛው ሰው ፍላጎቱ ያ ስለነበረ በቲሸርት ለመጨቃጨቅ አቅም የነበረው ሰው ያለ አልመሰለኝም። እንጂ ፍርሀት የለም አይደለም። እንደውም አሁን እራሱ ለመናገር የኔን ፍርሀት ልገልጽላ አልችልም እና እንደውም ለመናገር የወሰንኩት ገቦችን ለመስጠትና የወሰንኩት ራሱ ፍርሀቴን ለማሸነፍ ነው እንጂ ሞት ለመናገር ድፍረቱ አግኝቼ እና በሙሉ አቅምና በትዝብቴ መጠን ለመግለጽ ችዬም አይደለም ለማለት ነው። በእርግጥ እዛ ውይይት ላይ በፍጹም ሳትፈሩ የተሰማችሁን በሙሉ ሀሳብ ግለጹ የሚባል ነገር ነበረ ግን እኩል ውይይት፣ ነፃ ውይይት ራሱ እኩል አቅም ባላቸው ሰዎች መካከል ነው። በአሳሪ እና በታሳሪ መካከል እኩል ነጻ ውይይት ሊደረግ ይችላል ብሎ ማሰብ በሀሳብ ደረጃ አያስኬድም። ኤኒዌይስ ግን ያለንን ሀሳብ በሙሉ ዘርግፈን የተናገርን ሰዎች አለን። ከእንደገና ደግሞ ፈርተን የተሸማቀቅና የቀነሰ ሰዎች አለን። ብቻ ብዙ ነው፣ ኮምፕሌክስ ነው። መናገርም ያስፈራል፣ ማለትም ያስፈራል ማለት ነው። በእርግጥ ይህንን ንግግር ጠቅላይ ሚኒስትሩም የደገሙት ቢሆንም ጥያቄ ማቅረብ መብት ነው በሚል ከዚህ በፊት ግን የጋዜጠኛ መብት ተሟጋች ድርጅቶች እንደዚሁም የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት የሚተቹትንና ድምጻቸውን የሚያሰሙን በማሰር ሲወቅሱት የቆየበት ጉዳይ ነው። ለዛሬ የእስር ቤት ቆይታህን እንደዚሁም ደግሞ የእስር ቤት ይዞታ ምን እንደሚመስል ስላካፈልከ እናመሰግናለን። በፍቃዱ ሀይሉ እም አመሰግናለሁ እንግዲህ በዚህ አጋጣሚ ምንድስትን ናኮማ አደራ ብለው የሰጡት ሀሳብ ምንም አይነት ለብሔራዊ ደህንነት የሚያላጋ ስላልሆነ ደግሞ ምክንያት እንዳይተ አደራ ለማለት ስለዚህ የህገ መንግስት በህገ መንግስቱ የተረጋገጠውን የመናገር መብትን እየተጠቀምኩ ነው እያልክ ነው። እናመሰግናለን።